ከ1960 ዓ.ም እንደ አውሮፓን አቆጣጠር እስካሁን ድረስ ለአፍሪካ መንግስታት ይታደል የነበረው የገንዘብ እርዳታ አሁን መቆሙን የትላንትናው ስብሰባ ውጤት ግልጽ አድርጓል። 4000 ቢሊዮን ዶላር እስከ ዛሬ ድረስ እዚህ ፈሶ የት እንደ ገባ ማን እንደ በላው ሳይመረመርና ሳይታወቅ አንዳች ውጤትም ለሕዝቡ ሳያመጣ እዚያው ቀልጦ ያን ያህል ብር አፍሪካ ውስጥ ጠፍቷል። በእድገትም ሆነ በዓለም ገበያ ላይ የአፍሪካ ተሳትፎ ከፍ ሳይል እንዲያውም ብሶበት ወደ ታች እያሽቆለቆለ ሄደዋል። ያለፈው አሰራር እድገት ሳይሆን ውድቀትን በአፍሪካም አስከትለዋል። አሁን በአገራቸው ውስጥ ለውጥ ለማምጣት ዝግጁ ለሆኑ መንግሥታት በሚሊዮን የሚቆጠር ብር ለመስጠት እነሱ ወስነዋል። ለውጭ ከበርቴዎችም እዚያ አፍሪካ ወርደው ገንዘባቸውን አፍሰው ለመሥራት ለሚፈልጉ ባለጸጋዎች አመቺ የሥራ እድል ለመክፈት ፈቃደኛ ለሆኑ የአፍሪካ መንግሥታት ለእነሱ ብቻ ቅድሚያ ሰጥቶ እነሱን ለመርዳት ጀርመኖች ወስነዋል። ይህም የማይናቅ ሌላ ትልቅ ዜና ነው። ዓላማው በዚህ እርምጃ አገሩንና መንደሩን ጥሎ ለመሰደድ ቆርጦ አሁን የተነሳውን ትውልድ የሥራ ዕድል እዚያው በመክፈት እነሱ እንዳይወጡ ማስቀረት ይቻላል ብለው ጀርመኖች ገምተዋል። ስለዚህ በየዓመቱ ለ20 ሚሊዮን ወጣት የሥራ ዕድል እዚያው አፍሪካ ውስጥ ለመክፈት ሁኔታው መመቻቸት አለበት በሚለው መሠረተ ሐሳብም ላይ ሁሉም ወገኖች ትላንት ተስማምተዋል። አይቮሪ ኮስትና ሞሮኮ ሩዋንዳና ሴኔጋል እንዲሁም ቱኒዚያ የመጀመሪያው የፕላኑ ተጠቃሚ ሆነው በርሊን ላይ ተመርጠዋል። ግን የሀገራቸውን ችግር ለመፍታት ሥልጣን ላይ ወጡት የአፍሪካ መሪዎች የወጣቱን ትውልድ ጥያቄ ከአውሮፓ ጋር ሲነጋገሩ፣ ትርፍ አምጪ ገንዘብ መሰብሰቢያ አርዕስት የወጣቱን ችግር እነሱ አድርገው ይህን አይነት አቋም ይዘው እዚህ ሲቀርቡ ክላውስ ሽቴከር በሐተታው ላይ እንደ ጻፈው በጣም ያሳዝናል ይላል ሳያፍሩበት። በዚህ ዘዴም የአፍሪካ መሪዎች አሁኑኑ በብዙ ሚሊዮን የሚቆጠር ብር እጃቸው እንዲገባ ከጀርመን መንግሥት ይጠብቃሉ። ብሎም ባሽሙር ጸሐፊው ስማቸውን ያነሳል። ሁሉም የአፍሪካ መሪዎች በነደፉት በ2063 አጀንዳ ላይ ተመስረታችሁ ፍርዳችሁን በእኛ ላይ ስጡ ብለው እስከ መማፀንም ድረስ ሄደዋል። በሌላ አነጋገር ይህን ማለታቸው ሌሎች ቅድመ ሁኔታዎችን አሟሉ ብላችሁ ከእንግዲህ አጠይቁን ማለታቸው ነው። በዚያ አኳያ ደግሞ እንደ ሩዋንዳ ያሉ አምባገነን መንግስታት ወይም ደግሞ የቻይናን ጎዳና እንደ ጌጥ የእሷንም ሞዴል እንደ ትልቅ ነገር እኛ እንከተላለን የሚሉ እንደ ኢትዮጵያ ያሉ የአፍሪካ መንግስታት ምንም አይነት ጥያቄ አታንሱብን ባይ ሁነዋል። ስደተኞችን ወደ አውሮፓ እንዳያሳልፉ ጀርመንና የአውሮፓ ኅብረተሰብ አንድ ላይ ሁነው ከእነሱ ጋር አብረው ለመሥራት ጥረት የሚያደርጉት እንደ ሱዳንና እንደ ኤርትራ ያሉ አስቸጋሪ አምባገነን መንግስታትም መረሳት የለባቸውም። አዲሱን የሜርክ ፕላን በሥራ ላለመዋል እነዚህ መንግሥታትና አገሮች ሁሉ ይህን አድርጉ ያን አሟሉ ብሎ እነሱን የሚጠይቃቸው ሰው ማየት አይፈልጉም። በሉ እንግዲህ ገንዘቡን ቃል እንደ ገባችሁልን ሳታዘገዩ ቶሎ ብላችሁ አስተላልፉልን የሚለው የሩዋንዳው ፕሬዚዳንት የፖል ካጋሜ ንግግር በጣም ይገርማል። ከዚህ ሁኔታም የመነጨ ነው። አምስቱን የአፍሪካ መንግስታት አስቀድማቸዋል። አርባ ሰባቱን ደግሞ ሳትረሱ ቶሎ በሉ ተጣደፉ እንጂ የሚለው የአፍሪካ መሪዎች አነጋገርም እንደዚሁ እጅግ የሚገርም የሚያሳዝንም ጉዳይ ነው። በአህጉሪቱ በትልቋ አፍሪካ ፊት የተደቀኑ ችግሮች ለመፍታት እውነቱን ለመናገር ማርሻል ፕላን ሆነ ወይም የጂ ሀያ አገሮች መፍትሄ ወይም ደግሞ አሁን አዲስ ስም የያዘው የሜርክል ፕላን አንዱም ሆነ ወይም ሁሉም አንድ ላይ ተጨፍልቀው በቀላሉ ብዙዎቹ እንደሚያስቡት የአገሪቱን ችግር በአንዴ የሚፈቱ ፍቱ መድኃኒት አይደሉም። የሜርክል ፕላን አዲስና ጥሩ ጅምር ነው። ከዛ አልፎ ግን ይህን በሥራ ላይ ለመዋል የአውሮፓን አንድነት ማኅበረሰብን የአባሎቹን ኅብረትና የሌሎቹንም መንግሥታት ድጋፍን የሚጠይቅ እርምጃ ነው። የአሜሪካኑ ፕሬዝዳንት ሚስተር ዶናልድ ትራምፕ እና የጂ20 አባል አገር መሪዎች በዚህ አቅጣጫ ምን እንደሚያስቡ ምንም የሚታወቅ ነገር የለም። ይህ ከሆነ ደግሞ የሜርክልን አዲሱን ፕላን ለመጪው ክፍለ ዘመን እንደመነሻ መሠረት አድርጎ መውሰዱ ለጊዜው በቂ ይመስለናል።